የአሜሪካ ድምፅ ነው። በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬው ማክሰኞ ምሽት ዝግጅታችን አሁን ጀመረ።

የእገታ ወንጀል ከጊዜ ወደ ጊዜ እየጨመረ መምጣቱን የአማራ ክልል ፖሊስ ኮሚሽን አስታወቀም። ክልሉ ወደ ግጭት ከተገባበት ባለፈው ዓመት ሐምሌ መጨረሻ ጀምሮ ወደዚህ ባሉት ጊዜዎች ግለሰቦችን፣ ባለሀብቶችንና ልዩ ልዩ ክፍሎችን እገታ በመፈጸም በማንገራገር እና በማስፈራራት እየተደራደሩ ገንዘብ የመቀበል የወንጀል ድርጊት ከቅርብ ጊዜ ወዲህ በክልሉ በኩል በጣም ተደጋግሞ እና ሰፊ ድምፅ ይዞ ያየነው የወንጀል ድርጊት ነው።

የሰማችኋቸው የክልሉ ፖሊስ የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍን ትሸቴን ነው። የዚህ ዘገባ ዝርዝር በአብይ ደስ በምሽቱ ወደ እናንተ ይቀርባል። ዛሬ ማክሰኞ መስከረም 21 2017 ዓ ም ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ ዝግጅታችን ጀምሯል። አስማማዬ ነው እያስተናገድኳችሁ እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ እንግዲህ ወልዴ እዚህ አብሮኛለም። የምሽቱን የስቱዲዮ ቅንብር የምትመራልን ብራና ይሉናት

የምሽቱ ዋና አዘጋጃችን ደግሞ አሉላ ግርማ ነው። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ ይጋብዛለን። አሁን ከዓለም የተሰባሰቡ ዜናዎች እንግዶ ይጠብቃቸዋል። በድጋሚ እንደምናመሻችሁ። የእገታ ወንጀል ከጊዜ ወደ ጊዜ እየጨመረ መምጣቱን የአማራ ክልል ፖሊስ አስታወቀ። ኢራን በርካታ ሚሳይሎችን ከጥቂት ሰዓታት በፊት ወደ እስራኤል አስወነጨፈች። በአሜሪካ የወደብ ሰራተኞች የሥራ ማቆም አድማ መቱ። እንዲሁም

ጂሚ ካርተር 100 ዓመት ልደታቸውን አከበሩ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የእገታ ወንጀል ከጊዜ ወደ ጊዜ እየጨመረ መምጣቱን የአማራ ክልል ፖሊስ አስታውቋል። በአማራ ክልል ባለፉት ሶስት ዓመታት እየጨመረ የመጣው በሰላማዊ ሰዎች ላይ የሚፈጸም የእገታ ወንጀል አሳሳቢ ደረጃ ላይ ደርሷል ሲል የክልሉ ፖሊስ ኮሚሽን አስታውቋል።

በኮሚሽኑ የሚዲያ ጉዳዮች ክፍል ኃላፊ ኮማንደር መሳፍንት ሸቴ ለአሜሪካ ድምፅ እንደተናገሩት በያለፈው ዓመት ብቻ 287 የሚሆኑ የእገታ ወንጀሎች ተፈጽመዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መለሰ በበኩላቸው መንግሥት በአንዳንድ የጸጥታ ኃይል አባላትና በሌሎች ቡድኖች የሚፈጸመውን የእገታ ወንጀል መቆጣጠር አለበት ብለዋል። አድማጮች የዚህን ዘገባ ዝርዝር በምሽቱ ዐብይ ርዕሳችን እናቀርባለን።

ኢራን ከጥቂት ሰዓታት በፊት በርካታ ሚሳይሎችን ወደ እስራኤል አስወነጭፋለች። ኢራን በርካታ ሚሳይሎችን ወደ እስራኤል ማስወንጨፏን እስራኤል አስታውቃለች። ነዋሪዎች በቦምብ መጠለያ አካባቢ እንዲሆኑ የእስራኤል ሰራዊት ሲመክር፣ የአደጋ ማስጠንቀቂያ ጥሪ በመላ አገሪቱ ሲጨው ሰንብተዋል ቆይተዋል።

ኢራን በባሊስቲክ ሚሳይሎችን በቅርቡ ለማስወንጨፍ በመዘጋጀት ላይ ነች ሲሉ አንድ ከፍተኛ የአሜሪካ ባለስልጣን አስታውቀው ነበር። ስማቸው እንዳይጠቀስ የፈለጉት ባለስልጣን እንዳሉት ኢራን የጥቃቱን የምትፈጽም ከሆነ አደገኛ ውጤት ይኖረዋል ብለው ነበር። እስራኤል ባለፈው ሳምንት የሄዝቦላ መሪን ሐሰን ነስረላህን እና ሌሎችንም መሪዎች እንዲሁም የኢራን እስላማዊ አብዮታዊ ዘብ ምክትል አዛዥን መግደሏን ተከትሎ

በቀጠናው ውጥረት ጭምር ጨምረዋል። ክቡራትና ክቡራን አሁን በቀጥታ በምንከታተለው ስርጭቶች ላይ ደግሞ እንደምንመለከተው የሚሳኤል ጥቃቶቹ ለጊዜው እንደቆሙ የእስራኤል ሰራዊት አስታውቋል።

በቱኒዚያ ለፕሬዝደንትነት የሚወዳደሩት ፖለቲከኛ አስራ ሁለት ዓመት እስር ተፈረደባቸው። በቱኒዚያ የሚገኝ ፍርድ ቤት የተቃዋሚው ፓርቲው ፕሬዝደንታዊ እጩ ላይ የአስራ ሁለት ዓመት እስር ቅጣት አስተላልፏል። የድምፅ ሰጪዎችን ይሁንታ በሚያሰባስቡበት ጊዜ ማጭበርበር ፈጽመዋል የተባሉት የተቃዋሚ እጩ ያቺ ዛሜል በመጪው እሁድ በሚደረገው ፕሬዝደንታዊ ምርጫ ላይ ተፎካካሪ ሆነው እንደሚቀጥሉ ጠበቃቸው አስታውቀዋል።

ውድድሩን በመብራት ላይ ያሉትና አሁን በስልጣን ላይ ያሉት ፕሬዚዳንት ካይስ ሳይድ እንደ አውሮፓውያን አቆጣጠር 2019 ወደ ስልጣን የመጡ ሲሆን ፓርላማውን አፍርሰው በሌላ የተገደበ ስልጣን ባለው ሕግ አውጪ አካል ተክተውታል። ፕሬዚዳንቱ የፍትህ ስርዓቱን በመጠቀም ተቀናቃኞቻቸውን እያስወገዱ ነው የሚል ትችት ይቀርብባቸዋል። ከፕሬዝደንቱ ጋር እንዲወዳደሩ በአገሪቱ ምርጫ ቦርድ ፍቃድ ከተሰጣቸው ሁለት እጩዎች መካከል አንዱ አያች ዛሜል ነበሩ። ሌሎቹ ተወዳዳሪዎች ግን በመንግስት አግደዋል።

ቅጣቱ ፍትሐዊ ያልሆነና ቧልት ነው ሲሉ ጠበቃቸው ተናግረዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአሜሪካ የወደብ ሰራተኞች የስራ ማቆም አድማ መቱ። በአሜሪካ የወደብ ሰራተኞች ከክፍያና ከሌሎችም ጉዳዮች ጋር በተያያዘ የስራ ማቆም አድማ መጥተዋል።

አድማው ከጥቂት ሳምንታት በላይ የሚዘልቅ ከሆነ የዋጋ ግሽበትና የሸቀጥ እጥረትን ሊያባብስ ይችላል ተብሏል። 45 ሺህ አባላት ያሉት የወደብ ሰራተኞች ማህበር አድማ 36 ወደቦች ላይ መስተጓጎል ሊፈጥር እንደሚችል ታውቋል። በወደቦቹና በሰራተኞቹ መካከል ያለው ውል ዛሬ ሌሊት ላይ እንዳበቃ ሲታወቅ ድርድሩ ምጥነኛ መሻሻል እያሳየ ነው ተብሏል። ከሜይን እስከ ቴክሳስ በሚገኙ ወደቦች የሚገኙ ሰራተኞች አድማ መምታት የአቅርቦት ሰንሰለቱን የሚያዛባና

ከጥቂት ሳምንታት በላይ የሚቆይ ከሆነ ደግሞ የሸቀጥ እጥረትና የዋጋ ውድነት ሊያስከትል እንደሚችል ተነግሯል። በመጪው ወር ተቀራራቢ ፉክክር የሚታይበት ምርጫ ሊደረግ እቅድ በተያያዘበት ወቅት የተጠራው አድማ በመራጮች ላይ ተጽዕኖ የሚያሳድር ከሆነ የምርጫው አንዱ ጉዳይ ሊሆን እንደሚችል ይጠበቃል።

ጂሚ ካርተር አንድ መተኛ አመት ልደታቸውን አከበሩ። የቀድሞው የአሜሪካ ፕሬዚደንት ጂሚ ካርተር አንድ መተኛ አመት የልደት ባላቸውን ዛሬ አክብረዋል። በዚህም የመጀመሪያው አንድ መቶ የቆዩ የአሜሪካ ፕሬዚደንት ሆነዋል። ከእንደ አረፋን አቆጣጠር የአሜሪካ ፕሬዚደንት ሆነው ያገለግሉት ጂሚ ካርተር ለለፉት 40 በላይ ለሚሆን ጊዜ ደግሞ የካርተር ማዕከል እና

ከባለቤታቸው ሮዝሊንግ ካርተር ጋር በመሆን ለመሠረቱት መንግሥታዊ ያልሆነ ድርጅት ሰርተዋል። ሮዝሊን ካርተር በ97 ዓመታቸው ባለፈው ዓመት ህዳር ወር ላይ ከዚህ ዓለም በሞት ተለይተዋል። የቀድሞው ፕሬዚደንት ካርተር ላለፉት 19 ወራት የትውልድ ስፍራቸው በሆነው ፕሌንስ ጆርጂያ በቤት ውስጥ እንክብካቤ በማግኘት ላይ ናቸው። በዋይት ሀውስ ፊት ለፊት ባለው ስፍራ ላይ መልካም ልደት ለፕሬዚደንት ካርተር የሚል ጽሑፍ

ከአንድ መቶ ቁጥር ጋር በደማቁ ሰፍሮ ተስተውሏል። ጂሚ ካርተር ጊዜው ደርሶ የቀብር ስነ ስርዓታቸው በሚፈጸምበት ጊዜ የወቅቱ ፕሬዚዳንት ጆ ባይደን ንግግር እንዲያደርጉ ጠይቀዋቸዋል። በእንደ አውሮፓውያን አቆጣጠር 1976 በባይደን የደላዌር እንደራሴ በነበሩበት ጊዜ ለካርተር ፕሬዝደንታዊ እጩነት ድጋፋቸውን ገልጸው ነበር። በመጨረሻም በአሜሪካ ምርጫ በምክትል ፕሬዝደንትነት በእጩነት የቀረቡት ሪፐብሊካኑ ጄዲ ቫንስ እና

ዲሞክራቱ ቲም ዎልዝ ዛሬ ምሽት ኒውዮርክ በሚገኘው የሲቢኤስ ቴሌቪዥን ጣቢያ ክርክር ያደርጋሉ። የሚኒሶታው አገር ገዥ ቲም ዎልዝ እና የኦሃዮ እንደራሴ ጄዲ ቫንስ ዛሬ ምሽት የሚያደርጉት ክርክር የመጀመሪያውም የመጨረሻውም እንደሆነ ተነግረዋል። በዶናልድ ትራምፕና በካመላ ሄሪስ መካከል ቀን የተቆረጠለት የክርክር መድረክ እስካሁን ባለመኖሩ የዛሬው ምሽት ክርክር በሁለቱ ፓርቲዎች መካከል የሚደረግ የመጨረሻው ክርክር ሊሆን ይችላል ተብሏል።

በአሜሪካ ምስራቅ ክልል አቆጣጠር ከምሽቱ 9ፒም ሰዓት በኢትዮጵያ ሰዓት አቆጣጠር ደግሞ ከሌሊቱ 10 ሰዓት የሚደረገውን ክርክር ቪኦኤ አማርኛ በፌስቡክና በድረ ገጹ በቀጥታ እንደሚያስተላልፍ እናስታውቃለን። እንድትከታተሉም እንጋብዛለን። በዚሁ የምሽቱን ዜና ጠቃላለሁ። ለቀሪ ዝግጅቶች ወደ አስማማ መልሳቸዋሉ።

እንግዲህ ለዓለም ዜናዎቹ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከተላችሁ ያላችሁት የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። በምሽቱ እያስተናግድኳችሁ ያለው ታስማማ የኖነኝ የወይብና ማኅበራዊ ድረገጽ ፕሮዲሰራችን አባየሁ ገቢያው ናት። የስቱዲዮ ቅንብሩን ደግሞ የምትመራለን ብራና ኃይሉ ናት። የምሽቱ ዋና አዘጋጅ አሉላ ከበደ ነው። አብራችሁ እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። በመደበኛው

ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እና በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። አሁን የምናልፈው ወደ ምሽቱ አብይ ረስ ነው። በአማራ ክልል ባለፉት ሶስት ዓመታት እየጨመረ የመጣው በሰላማዊ ሰዎች ላይ የሚፈጸም የእገታ ወንጀል ከአሳሳቢ ደረጃ ላይ ደርሷል ሲል የክልሉ ፖሊስ ኮሚሽን አስታወቀም።

በኮሚሽኑ የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍንት እሸቴ ለአሜሪካ ድምፅ እንደተናገሩት ባለፈው ዓመት ብቻ ከ287 በላይ የእገታ ወንጀሎች ተፈጽመዋል። በክልል ውስጥ የተፈጠሩ ግጭቶችን ለእገታው ወንጀል መጨመር እንደ ምክንያት ያነሱት ኮማንደር መሳፍንት መረጃውን ለፖሊስ ያመለከቱትን ብቻ ስለሚያካትት ትክክለኛ ቁጥሩን ከጠቀሰው በእጅጉ ይልቃል በማለት ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኪብ መለሰ በበኩላቸው

መንግስት በአንዳንድ የጸጥታ ኃይል አባላትና በሌሎች ቡድኖች የሚፈጸመውን የእገታ ወንጀል መቆጣጠር አለበት ብሏል። በአሜሪካ ድምፅ ዘጋቢ የተዘጋጀውን ዘገባ የደንጋራሞ እንደሚከተሉ ታቀርቧለች። የአማራ ክልል ፖሊስ ኮሚሽን የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍን ትሸቴ ትላንት ከአሜሪካ ድምፅ ጋር በነበራቸው ቆይታ ከሰሜን ኢትዮጵያው ጦርነትና አሁን በክልሉ ከቀጠለው ግጭት ወዲህ የሰዎች እገታና ግድያዎች እየተበራከቱ መምጣታቸውን ገልጸዋል።

ቀደም ሲል በምዕራብና ማዕከላዊ ጎንደር ዞኖች በተደጋጋሚ መፈጸሙ የተዘገበው የሰዎች እገታ በተለይም በክልሉ ግጭት ከተቀሰቀሰበት ካለፈው ዓመት መገባደጃ አንስቶ በሁሉም አካባቢዎች መታየት መቀጠሉንም አስረድተዋል። ባለፈው ዓመት ብቻ በመቶዎች የሚቆጠሩ የእገታ ወንጀሎች መፈጸማቸውንም

ኮማንደሩ ገልጸዋል። መረጃው ለፖሊስ ያመለከቱትን ብቻ ስለሚያካትት ትክክለኛው አኃዝ በመግለጫው ከተጠቀሰው እንደሚጨምርም አመልክተዋል። ወደ ሕግ አካል ከመምጣት ይልቅ ከአጋቾቹ ጋር በግል ተደራድሮ የመቋጨት ሁኔታ መኖሩ ትክክለኛውን አኃዝ ለማወቅ አላስቻለም ሲሉም አብራርተዋል።

መጨረሻ ጀምሮ ወደዚህ ባሉት ጊዜዎች ግለሰቦችን፣ ባለ ሀብቶችን እና ልዩ ልዩ የህብረተሰብ ክፍሎችን እገታ በመፈጸም በማንገራገር እና በማስፈራራት እየተደራደሩ ገንዘብ የመቀበል የወንጀል ድርጊት ከቅርብ ጊዜ ወዲህ በክልሉ በኩል በጣም ተደጋግሞ እና ሰፊ ድምፅ ይዞ ያየነው የወንጀል ድርጊት ነው። ለህብረተሰቡም ትልቅ የመሬት ምንጭ ሆኖ በተደጋጋሚ እየተነሳ ያለው ከእገታ ጋር የሚያያዘው ነው። በእርግጥ እንደ ፖሊስ ኮሚሽን ወደ ፖሊስ ደርሰው

ምዝገብ ላይ አርፎ ምርመራ ያጣራንባቸው ወደ ሁለት መቶ ሰማኒያ ሰባት የሚሆኑ የእገታ ወንጀሎች ናቸው። በእነዚህ የወንጀል ድርጊቶች ውስጥ ለፍርድ የቀረቡ አሉ። ከዛ ውጭ ገና እገታው ሳይፈጸሙ የሚያከሸፍ ነው ወንጀል ድርጊት አለ። ከዚህ ባሻገር ግን ጉዳዩ ከፍ ሊልም ይችላል የሚለውን መላምት ግን መያዝ ይቻላል። ማህበረሰቡ ወንጀል ሲፈጸም ወደ ህግ አካል ለመምጣት የማይመርጠው ለምን እንደሆነ ኮማንደር መሳፍንት እንደሚከተለው አስረድተዋል።

ጊዜ አለ እና እነዚህ መሰል ምክንያቶች ሊሆኑ ይችላሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ነሐሴ 28 2016 ዓ ም በወጣው ሪፖርት

በአማራና ኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር ተያይዞ በአንዳንድ አካባቢዎች በተፈጠረው የህግ ማስከበርና የመንግስት መዋቅር መላላት ሳቢያ በሰላማዊ ሰዎች ላይ እገታ ሲፈጸም መቆየቱን ጠቅሷል። በታጣቂ ኃይሎች ለዘረፋ በተደራጁ ቡድኖች፣ እንዲሁም በአንዳንድ የመንግስት የጸጥታ አካላት አባል በሆኑ ሰዎች ጭምር የሚፈጸሙ እገታዎች ተባብሰውና ተስፋፍተው የቀጠሉ መሆኑን የኮሚሽኑ የክትትልና ምርመራ ውጤት ማመላከቱን ጠቅሷል። አጋቾች ሰላማዊ ሰዎችን በአብዛኛው በጉ

አንዳንዴም ከመኖሪያ ቤታቸው ወይም ከስራ ቦታቸው አግተው ወዳልታወቀ ስፍራ እንደሚወስዱና ከፍተኛ የማስለቀቂያ ገንዘብ እንደሚጠይቁ ኮሚሽኑ አስታውሷል። ገንዘብ መክፈል ያልቻሉ በርካታ ንጹሐን ሰዎች ይገደላሉ፣ የሰብአዊ መብት ጥሰቶችም ይፈጸማሉ ብሏል የኮሚሽኑ መግለጫ። ጉዳዩን አስመልክቶ የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬ መሰለ በአማራ ክልል መንግስት የተገለጸው የወንጀል ድርጊት ቁጥር ኮሚሽኑ በጥናት ካረጋገጠው ጋር

ቀራራቢ መሆኑን ገልጸዋል ተሰጠው ቁጥር እኛም ነሐሴ ሀያ ስምንት ሁለት ሺ አስራ ስድስት እያወጣ ነው ጋዜጣዊ መግለጫ በርካታ የሰብአዊ መብት ጥሰቶች እንዳስከሰጡ በጠቀስ ነው መልኩ ቁጥሩም ከዛው ጋር ይሄኛውን ቁጥር አሳሳቢ መሆኑን ነው የሚያሳየው እኛም የሰራ ናቸው የክትትል ስራዎች የምርመራ ስራዎች እስካሁን ድረስ በተለይ ደግሞ በአማራና በኦሮሚያ ክልሎች በትብቅ ግጭት አውድ የህግ ማስከበርና የመንግስት መዋቅር መላላትን ስላስከተለ

ይህንን ተገና አድርገው የታጠቁ ሀይሎች፣ ለዘረፋ የተደራጁ ቡድኖች፣ አንዳንድ ጊዜም የመንግስት የጸጥታ አካላት አባላት ሁሉ ተሳታፊ የሆኑበት የእቅታ ድርጊቶች በጣም እየተስፋፉ መምጣቱ ነው።

የድርጅታቸውን ክትትል ዋቢ በማድረግ ቀደም ብሎ የጠቀሱትን የወንጀሉን ፈጻሚዎች ማንነት ያስታወሱት ተጠባባቂ ኮሚሽነሯ በጥናቱ የቀረቡትን ምክረ ሀሳቦችም አብራርተዋል። ይሄ ሊሆን የሚችለው በዘላቂነት ሊፈታው የሚችለው ግጭቶቹን በሰላማዊ መንገድ መፍታት የሚለው አሁንም በተደጋጋሚ በየሪፖርቶቻችን የምናወጣው ምክረ ሀሳብ በዚህም አፕሊከብል ስለሆነ ይሄንንም ትናለን።

ከዛ በኋላ ግን መንግስት ያው ዋና የሰብአዊ መብቶችን ለማስከበር ዋና ኃላፊነት ያለበት መንግስት ስለሆነ በራሱም የጸጥታ አካላት አባላት የሚፈጸመውን በሌሎች አካላት የሚፈጸመውን ከታ ቢቻል መከላከል የሚቻልበትን ሁኔታ ከተፈጸመ በኋላ ደግሞ ተጠያቂነትና ታጋቾች ማካካሻ ያገኙበትን ሁኔታ እንዲያመቻች የሚለው ነው። ሌላው እነዚህ ድርጊቶች የጦር ወንጀልን ሊያቋቁሙ የሚችሉ ድርጊቶች ስለሆነ

የታጣቂ ቡድኖችም ይህንን ተገንዝበው ከእንደዚህ አይነት ድርጊት እንዲታቀቡ፣ ምክንያቱም በዓለም አቀፍ ደረጃ ራሱ ተጠያቂነትን የሚያስከትል ድርጊት ስለሆነ ከእንደዚህ አይነት ድርጊት እንዲታቀቡ ምክረ ሀሳብ አቅርበናል።

የአማራ ክልል ፖሊስ ኮሚሽን የሚዲያ ክፍል ዋና ኃላፊ ኮማንደር መሳፍንት ሸቴ በበኩላቸው እገታን የመሳሰሉ ወንጀሎች ለመቆጣጠር በክልል ደረጃ ጠንካራ የፍትህ ስርዓት መዘርጋት የሚያስችሉ አዳዲስ አሰራሮች በያዝነው ዓመት ተግባራዊ ይደረጋሉ ብለዋል።

በመከታተል ላይ ያላችሁት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የማክሰኞ ምሽት የአሜሪካን ድምፅ ዝግጅት ነው። ቀደም ሲል ስትከታተሉት የነበረው የምሽቱን አብይርስ ነበር። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያ ቅንብራችን የአፍሪካ ዲያስፖራዎች ስለ አሜሪካ ምርጫ ምን ይላሉ የሚለው ነው። ምክትል ፕሬዚዳንት ካማላ ሃሪስ ወደ ፕሬዚዳንታዊ ምርጫ ፉክክር ከመግባታቸው በፊት

በዩናይትድ ስቴትስ መራጮች ገሚ ሲያሉ በፕሬዚዳንት ባይደን እና በቀድሞ ፕሬዚዳንት ትራምፕ ደስተኛ እንዳልነበሩ ከህዝብ የተሰበሰቡ አስተያየቶች ያሳያሉ። ያሳለፍነው ሚያዚያ ወር ላይ በዚህ ምርጫ ድምጻቸውን መስጠት እንደማያስቡ የገለጹልን አንድ የአፍሪካ ዲያስፖራ ማህበረሰብ አባል አነጋግራ የነበረ ሲሆን የአሜሪካ ድምፅ ዘጋቢ ጄፍ ስዊኮርድ በቅርቡ በድጋሚ አግኝቷቸዋል። የካማላሪስ እጩ መሆን ውሳኔያቸው እንደገና እንዲያጠኑት አድርጓቸው እንደሆነም ጠይቋቸዋል። ስመኝሽ የቆይታ አቀርቧለች።

እንባው እየመጣ ነው። እያደገ ነው ማለት ነው። የመጀመሪያ ልጃቸውን ለማቀፍ የበቁት እንታማ ባህቲና ባለቤቱ አንቷኔት ትልቅ የወላጅ ደስታ ውስጥ ናቸው። በደንብ ይበላል፣ ሰውነቱም እየወፈረ ነው። በዲሞክራቲክ ሪፐብሊክ ኮንጎ ተወልዶ ያደገው ባህቲ ለመጀመሪያ ጊዜ ወደ ዩናይትድ ስቴትስ የመጣው እንደ አውሮፓውያን አቆጣጠር በ

ቺካጎ በሚገኝ የካቶሊክ መንፈሳዊ ኮሌጅ ለመማር የተማሪ ቪዛ አግኝቶ ነው። ኮንጎ እያለ በምርጫ የመሳተፍ እድል አልነበረውም። የኮንጎ ሕዝብ ለመምረጥ የሚያደርገውን ትግል አውቅ ነበር። የዚያኔ ተቃዋሚ ነበር፣ ግን በጣም ትንሽ ተቃዋሚ ነው ያለው። የትኛውም የተቃውሞ ድምፅ ይታፈን ነበር፣ የተለመደ ነው።

ባህቲ ተማሪ እያለ የአሜሪካ የፖለቲካ ስርዓት ቀልቡን ይስበው ነበር። ስለ ፕሬዚደንት ማውራት እንደምችል ማወቄ ደስ ይል ነበር። ስለ አገረ ገዢው ማውራት እችላለሁ። ከዚያ በሰላም ተኛለሁ። ማንም መጥቶ በሬን አያንኳኳም። እንደ አውሮፓውያን አቆጣጠር በ2017 የአሜሪካ ዜግነቱን ቢያገኝም አንዳንድ አፍሪካን የሚያስታውሱትን ነገሮች ሲያገኝ ደስ ይለዋል።

ዜጋ ለመሆን ቃለ መጠይቅ አድርጌ ስጨርስ መምረጥ የሚያስችለኝን ፎርም እንድሞላ እድል ተሰጠኝ። ህልም ነበር የመሰለኝ። ባህቲ እንደ አውሮፓውያን አቆጣጠር በ2018 በነበረው ፕሬዚዳንታዊ ምርጫ ድምፁን ሰጥቷል። ከምርጫው ጣቢያ ሲወጣ ደግሞ ሌላ አስገራሚ ነገር አገኘ። ይሄ የምርጫ ዳኛ ማሰልጠኛ መመሪያ ነው

በሩ ላይ ነበር። የምርጫ ዳኛ ለመሆን መመዝገብ ትፈልጋለህ አሉኝ። እኔ እኔ የዚህ አካል መሆን እችላለሁ አልኩ። በቀጣዩ የአካባቢ ምርጫ የምርጫ ዳኛ ነበርኩ። በሀቲ አሁን የአፍሪካ እምነትና ፍትህ ጥምረት በተሰኘ ተቋም የፖለቲካ ተንታኝ ሆኖ ዩናይትድ ስቴትስ በአፍሪካ ለምታራምደው ፖሊሲ ይሰራል።

በሚያዝያ ወር ላይ ባህቲን ስናገኘው ግን በፕሬዚዳንት ባይደንም ሆነ በቀድሞ ፕሬዚዳንት ትራምፕ ደስተኛ አልነበረም። በመጪው ምርጫ ላለመሳተፍም አስቦ ነበር። በተለይ ትራምፕ ለ45 ሚሊየን አሜሪካውያን የጤና ሽፋን የሚሰጠውን ተመጣጣኝ የመድህን ዋስትና ህግ መቃወማቸውን ተችቶ ነበር።

የአሜሪካ ህዝብ ሲታመም ኪሳራ ውስጥ የሚገባና ጎዳና ላይ የሚወድቅ ከሆነ እንዴት በህይወቱ ደስተኛ እንዲሆን ትጠብቃለህ? በጋዛው ጦርነት ፕሬዝዳንት ባይደን ለእስራኤል ባሳዩት ያላሰለሰ ድጋፍም ደስተኛ አይደለም። ኢትስ ኦውት ኦፍ ቄስቸን። ወይ ሰላምን ትደግፋለህ ወይም ጦርነትን። ሁለቱንም በአንድ ጊዜ ማድረግ አይቻልም።

ፕሬዚዳንት ባይደን ከምርጫው ውድድር መውጣታቸውን ተከትሎ ምክትል ፕሬዚዳንት ሀሪስ ወደ ፉክክሩ ሲመጡ በሀቲ ድምፅ ያለመስጠት ውሳኔውን እንደገና እያጤነው ነው። ለካማላ ሃሪስ አእምሮዬ ክፍት ነው። ምን ሊሆን እንደሚችል ለማየት እጠቀምበታለሁ። ሀሪስ ለፍልስጤማውያን ትግል ጠንካራ እውቅና ሲሰጡ ማየት ይፈልጋል።

በዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ የፍልስጤም የመብት አቀንቃኞች እንዲናገሩ ስላልተፈቀደላቸው ደስተኛ አይደለም። አብረው መኖር ያለባቸው ሁለት ማህበረሰቦች ናቸው። መጨረሻ ላይ ወደዚያ ነው የምንሄደው። የአዲሱ ፖለቲካ ራዕይ ያ ነው። ስለዚህ ዲሞክራቶች በዚህ ጉዳይ ላይ የእኛን አስተያየት ለሚወክሉ ሰዎች መድረክ መስጠት አለባቸው።

አሁንም ባህቲ የፖለቲካ ምህዳሩ ተለዋዋጭ ሆኖ በመቀጠሉና ገና ጊዜ ስላለው ድምፁን ለማን እንደሚሰጥ ሚስጥር ነው ይላል። ነገር ግን ልክ እንደ ህፃን ልጁ ድምፁን ለመስጠት ያለው ፍላጎትም እያደገ ነው። በጄፍ ስዊኮርድ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ቀጣዩ ዘገባችንም ከዚሁ ከአሜሪካ ምርጫ ጋር የተያያዘ ነው። በአሜሪካ ምርጫ የምክትል ፕሬዚዳንትነት እጩ ተወዳዳሪዎች ጄዲ ቫንስ እና ቲም ሆልዝ በዛሬው ዕለት የመጀመሪያ የመጨረሻ የሚሆነ ክርክራቸውን ያደርጋሉ። የቪኦኤ ስካት ስተርንስ እጩዎቹ ኒውዮርክ ላይ ሲገናኙ ያነሷቸዋል ተብሎ የሚገመቱ ጉዳዮችን ቃኝቷል። ሀብታሙ ስዩም እንደሚከተሉ ያቀርበዋል። ቲም ሆልዝ እና ጄዲ ቫንስ ዛሬ ምሽት በቴሌቪዥን በቀጥታ የሚሰራጭ ዘጠና ደቂቃዎችን የሚረዝም ክርክር ያደርጋሉ።

ክርክሩ ሁለት አስተናባሪዎች ሲኖሩት በሚከናወንበት ስፍራ ግን ተመልካቾች አይገኙም። ቫንስ ከመካከለኛው ምዕራብ አሜሪካ ግዛቷ ኦሃዮ የመጡ ሴናተር ናቸው። የዶናልድ ትራምፕ ምክትል ሆነው ይወዳደራሉ። ክርክሩ ሪፐብሊካኖች እንዴት የሀገሪቱን ኢኮኖሚ እንደሚያሻሽሉና ድንበር እንደሚያስጠብቁ ለማሳየት እድል ይሰጣል ይላሉ ለአሜሪካ ሕዝብ እንዴት ሕይወቱን የተሻለ ማድረግ እንደምንችልና የዶናልድ ትራምፕ ፖሊሲዎች

ይበልጥ ብልጽግናን እንደሚያጎናጽፉት፣ ዓለምንም የበለጠ ሰላማዊ እንደሚያደርጉና ደቡባዊ ድንበር መጠበቅ እንደሚያስችሉ ለመንገር እድሉን ይሰጠኛል። እነኝህን ነገሮች ካደረግን እናሸንፋለን። ቲም ዋልዝ የመካከለኛው ምዕራባዋ ግዛት መኔሶታ ገዢ ሲሆኑ ከካማላ ሃሪስ ጋር አብረው ይፎካከራሉ።

ዲሞክራቶች ከተቀናቃኛቸው በተቃራኒ ለሰራተኛው መደብ አሜሪካውያን የቆሙ መሆናቸውን ይናገራሉ። እንደ በርካታ መደበኛ ሕዝቦች ሁሉ በመካከለኛው የአሜሪካ ቀጠና ውስጥ ነው ያደግኩት። ጄዲ የል ዩኒቨርሲቲን የተማረው ስራውም በሲሊከን ቫሊ ቢሊዮነሮች የሚደጎም ነው። ከዚያ ደግሞ ያንኑ ማህበረሰብ የሚያቆሽሽ

በብዛት የተቸበቸበ መጽሐፍ ጻፈ። መካከለኛው አሜሪካ እሱ የጻፈው አይደለም። ልነግራችሁ የምሻው ነገር ከዚህ ሰው ጋር እስክሟገድ መቸኮሌን ነው። ቫንስ በአንድ ወቅት የትራምፕ ነቃፍ የነበሩ ሲሆን የኋላ የኋላ ግን የህግ መወሰኛው ምክር ቤት አባል ለመሆን በተወዳደሩበት ወቅት የትራምፕን ድጋፍ አግኝተዋል። ከዚያ ወዲህ አሜሪካ ትቅደም ከተሰኘው የትራምፕ አቀራረብ ጋር አብረዋል።

አሁን ጠላቶቻችንና ብዙ ዲሞክራቶች ስድብ የሆነ ይመስል ህዝበኞች ይሉናል። ነገር ግን ህዝበኝነት መካከለኛውን መደብ ጠራርገው አጥፍተው ወደ አይረቤ የባህር ማዶ ጦርነት ከላኩን ኃይለኛ ልሂቃን ይልቅ ከሠራተኞች ጎን መቆም ማለት ነው።

ቫንስ በቅርቡ ለአውሮፓ መሪዎች ዩክሬን የሩሲያን ወረራ በድል ታጠናቀቅ ዘንድ ተጨማሪ ገንዘብ መክፈል እንዳለባቸው ተናግረዋል። ዋልዝ በበኩላቸው ቫንስና ትራምፕ የአሜሪካን መሪነት አሳልፈው ለመስጠት ይሻሉ ባይናቸው። ለወትሮ ሪፐብሊካኖች ስለ ነፃነት ሲያወሩ ብዙዎቹ የምራቸውን ነበር። ለአጋሮቻችን ጀርባቸውን ሊሰጡ አልነበረም። ዩክሬንን ለዩክሬናውያን ብቻ ሊተውም አልነበረም።

ቫንስ ካማላ ሃሪስ ለህገ ወጥ ስደተኞች በመወገን ሰራተኛ አሜሪካውያንን እየጎዱ ነው ይላሉ። ካማላ ሃሪስ ሊያደርጉ የፈለጉት የሚመስለው የአሜሪካ ዜጎችን ሁለንተናዊ ጥቅሞች እዚህ መገኘት ለማይገባቸው ሰዎች መስጠት ነው። ይህ ደግሞ ይህችን አገር ሊያከስርና ሰዎች ቤት መግዛት፣ አስቤዛ መሸመት እንዳይችሉ እንዲሁም የማኅበራዊ ደህንነት መረብ ተጠቃሚ እንዳይሆኑ ያደርጋቸዋል።

ዋልድ ትራምፕ በንግዱና በፖለቲካው ውስጥ የነበራቸው እንቅስቃሴ ዘመን የሚያሳየው እሳቸውን ለመሰሉ ሀብታም ሰዎች የቆሙ መሆናቸውን መሆኑንም ይናገራሉ።

ከስር ያሉት ሰዎች ተጎድተው ከላይ ያሉት እንዲጠቀሙ ኢኮኖሚውን ባልተገባ ሁኔታ ቀይሰውታል። ዋጋ ይወደድባችኋል። የተመጣጣኝ እንክብካቤ ሕግን ይሽሩና ወደ ቀድሞ ሁኔታዎች ይመልሱናል። የማህበራዊ ደህንነት ሜዲኬርን፣ የመሳሰሉ እናቴን ከድህነት ያተረፉ አገልግሎቶችን ያቋርጣሉ።

የዛሬ ማክሰኞ ምሽት ክርክር በአውሮፓውያኑ ህዳር አምስት ከሚደረገው ምርጫ በፊት የሚደረግ የመጀመሪያውም ሆነ የመጨረሻው የቀጠሮው ክርክር ነው። በአንዳንድ ግዛቶች የቀደመ ምርጫ እየተካሄደ መሆኑ ሳይዘነጋ

የትንታኑ መጽሔታችን እንደቀጠለ ነው። አሁን ደግሞ ወደ ሱዳን ይወስደናል። ቀጣዩ ዘገባችን ከሱዳን የእርስ በርስ ጦርነት ነጻ በሆነችው ፖርት ሱዳን አብያተ ክርስቲያናት 11 ሚሊዮን ለሚሆኑ የአገር ተፈናቃዮች ለአብዛኞቹ መጠለያ ሆኗል። ራሳቸው ተፈናቃይ የሆኑ አንድ ሃይማኖት መሪም ከዓለም አቀፍ ማህበረሰብ ብዙም ድጋፍ ሳይደረግላቸው ተፈናቃዮችን ለመርዳት የተቻላቸውን ሁሉ እያደረጉ ነው።

ተፈናቃዮች የሚረዱበትን ቤተክርስቲያን የጎበኘው የቪኦኤ ዘጋቢ ሄነሪ ዊልኪንስ ታካታዩን ዘገባ ልኳል። አልደረጀ ደስታ እንደሚከተሉ ያቀርበዋል። የሱዳን የእርስ በርስ ጦርነት ባለፈው ዓመት ሚያዝያ ወር በጀመረ ጊዜ ነበረ ጦርነቱን የሸሹ ተፈናቃዮች ፖርቱ ሱዳን ከተማ መድረስ የጀመሩት። በከተማው የምትገኘው ድንግል ማርያም ወይም ቨርጅን ሜሪ የተባለችው ቤተ ክርስቲያንም ለአዲሶቹ መጤዎች በሯን ከፈተች። በስአዳ ቡሻራ ጋርጌዎስ ከቤተክርስቲያኒቱ ክርስቲያኒቱ ቀሳውስት አንዱ ናቸው።

ዶርነከሪልንእንደቀሳ ውስጥ የእኛ ሚና ሌሎች መኖሪያ፣ ምግብና ውሃ እንዲያገኙ መርዳት ነው። የስነልቦና ምክርና የአካል ሕክምና እንሰጣለን። እዚህም ሆነ ከፖርት ሱዳን ውጭ የሚቆዩበት ደህንነታቸው የተጠበቁ ቦታዎችን ለማግኘት እሞክራለን።

ከሀገር መውጣት የማይችሉትና አቅሙ የሌላቸው እዚሁ ቤተ ክርስቲያን ይቆያሉ ሲሉም ተናግረዋል። በተባበሩት መንግስታት ድርጅት መረጃ መሰረት በአሁኑ ወቅት በሱዳን ጦርነት ምክንያት ወደ 11 ሚሊየን የሚጠጉ ሰዎች ተፈናቅለዋል። በፖርቱ ሱዳንና በአካባቢው የሚገኙ 36,000 ሰዎች እንደ ቤተ ክርስቲያን ባሉ የሕዝብ ህንፃዎች ውስጥ ለመኖር ተገደዋል።

አና ሲሞን አዚዝ ሳዴክ ከትንሽ ሴት ልጇ ጋር እዚህ ቤተ ክርስቲያን የደረሰችው ከሁለት ወራት በፊት ነው። ወደዚህ ባደረጉት ጉዞ በፈጥኖ ደራሽ ኃይሎች ማስፈራራትና ዝርፊያ እንደተፈጸመባቸውና በዚህም የተነሳ ልጇ በጭንቀት እንደተጎዳ ትናገራለች። እዚህ በምንመጣበት ጊዜ የፈጥኖ ደራሽ ኃይሎች መኪናዎች ያስቆሙ ነበር። ከመኪናችን አውርደውን ንብረታችንን ወስደውብናል።

ስለዚህ የተኩስ ልውውጡን ከሰማች በኋላ ልጄ አሁን ድረስ በጣም ትፈራለች። አሁን የማታውቃቸውን ሰዎች ካየች ፍርሃት ይሰማታል። አና ቤተ ክርስቲያኑ መልካም አቀባበል እንዳደረገላቸውም ገልጻለች። እዚህ ደህንነት ተሰምቶናል። ቤተ ክርስቲያኒቱ በሰላም ተቀብላ ምን እንደሚያስፈልገንም ጠይቃናለች። እዚህ ስንመጣ በጣም ደክመን ነበር።

እነርሱ ደርተውናል። ልክ እንደ አና ጋርጌዮስም በፖርት ሱዳን ውስጥ ደህንነትን አግኝተዋል። የተፈናቀሉት ሌላ ከተማ ውስጥ ይሰሩበት የነበረው ቤተ ክርስቲያን ማንነታቸው ባልታወቁ ታጣቂዎች ጥቃት ከተፈጸመበት በኋላ ነው። ቀሳውስቱ ሆን ተብሎ ጥቃት እንደተፈጸመባቸው፣ አጥቂዎቹ ስማቸውን ያውቁ እንደነበርም ገልጸዋል። ታጣቂዎቹ ተኩሰው የአንድ ሰው እግር የመቱ ሲሆን ሕንፃውንም እንደዘረፉ ተናግረዋል።

እንደ ኢሮፓ አቆጣጠር ጥቅምት 2023 ወደ ፖርት ሱዳን ሲደርሱ ያደረባቸው የመንፈስ ስብራትና ጭንቀት በጣም ከባድ ነበር። ነገር ግን ያ ልምድ ሌሎች ተመሳሳይ ጉዳት የደረሰባቸውን ሰዎች እንዲረዱ ያነሳሳቸው መሆኑን ተናግረዋል። እንደ ቀሳ ውስጥ ህይወታችንን ብንሰዋለት እንኳን ሌሎችን ማገልገል ከአምላክ የተሰጠነ ኃላፊነታችን ነው።

ጋርጌዎስ ቤተ ክርስቲያኗ ከዓለም አቀፉ ማህበረሰብ የምታገኘው እርዳታ አነስተኛ ነው ይላሉ። የተባበሩት መንግስታት ድርጅት ለሱዳን ሰብአዊ ቀውስ ከሚያስፈልገው ግማሽ ወይም 50 ከመቶ የገንዘብ እጥረት እንዳለበት ይገልጻል። በመንግስት የሰብአዊ አቅርቦት ተደራሽነት በመገደቡም የሱዳንን ተፈናቃዮች ችግር አባብሶታል ብለዋል። እንደ ኤሮፓ አቆጣጠር መስከረም 25 ዩናይትድ ስቴትስ ተጨማሪ የ424 ሚሊዮን ዶላር እርዳታ ለአገሪቱ እንደምትልክ ማስታወቋ ይታወሳል።

አሁን ደግሞ ወደ ኢትዮጵያ እንመለስና የኢትዮጵያን ኢኮኖሚ ሁኔታ በተመለከተው የወጣ ሪፖርት ላይ ያተኮረን ዘገባ ላይ ወደ እሱ እናመራለን። ኢትዮጵያ በአብዛኛው በሀገር ውስጥ ምርቶች ላይ ጥገኛ በመሆኗና በሌሎች ምክንያቶች የምግብ ዋጋ አስቀድሞ የተፈራውን ያህል ያለመጨመሩን የተባበሩት መንግስታት ድርጅት የጠቀሰው ሪፖርት ገለጸ። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ትላንት የጠቀሰው ሪፖርት ከውጭ በሚገቡ የፍጆታ እቃዎች ላይ ግን ከፍ ያለ ጭማሪ መታየቱንም አመልክቷል።

እስካሁን የምግብ ዋጋ ጭማሪዎች ቢኖሩትም የተጠበቀውን ያህል ጭማሪ ሳይታይበት ለመቀጠሉ የተለያዩ ምክንያቶችን የሚያስቀምጡት የምጣኔ ሀብት ባለሙያዎች በበኩላቸው በቀጣይነት ግን ከመደበኛው በተለየ ከፍ ያለ ጭማሪ የሚያስከትሉ ሁኔታዎችና እርምጃዎች መኖራቸውን ያስረዳሉ። ኬንዲ አባተ በዚህ ጉዳይ ተጨማሪ ያለው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምጻሩ ዩኤኖቻ በነሐሴ ወር የተሰበሰበ ባለው የዋጋ መረጃ መሰረት በኢትዮጵያ አብዛኛው የምግብ ዋጋ

በተለይም በአገር ውስጥ የሚመረተው የብር የመግዛት አቅም ሲዳከም የተጠበቀውን ያህል በከፍተኛ ፍጥነት አልጨመረም ብሏል። ዩኤኖቻ ትናንት ሰኞ መስከረም 20 ቀን 2016 ዓ ም ባጋራው የሁኔታ ሪፖርቱ የተጋነነ የዋጋ ጭማሪን ለመቆጣጠር መንግስት የወሰዳቸው እርምጃዎችና ኢትዮጵያውያን በአብዛኛው በሀገር ውስጥ የተመረቱ የምግብ ምርቶችን የሚጠቀሙ መሆናቸው ለዚህ ዋናው ምክንያት እንደሆነ አብራርቷል። ይሁን እንጂ የኢትዮጵያ ብር የመግዛት አቅም ማሽቆልቆሉ

አሁንም ምግብን ጨምሮ ከውጭ በሚገቡ ሸቀጦች ላይ ከፍተኛ የዋጋ ጭማሪ አስከትሏል ያለው ድርጅቱ የምግብ ዘይት ዋጋ ከገበያ መሩ የምንዛሬ ተመን በኋላ እስከ 40 በመቶ መጨመሩን በማሳያነት ጠቅሷል። ይህን ጉዳይ በተመለከተ ለአሜሪካ ድምፅ አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎች የማክሮ ኢኮኖሚ ማሻሻያውን ተከትሎ የምግብ ምርቶች የተሰጋውን ያህል ጭማሪ ላለማሳየታቸው

በዩኤን የተጠቀሱትን ጨምሮ በርካታ ምክንያቶች ስለመኖራቸው ገልጸዋል። ካነጋገር ናቸው የምጣኔ ሀብት ባለሙያዎች አንዱ የሆኑት አቶ አማን ረዳ አስቀድሞም አብዛኛው የፍጆታ ምርቶች በቲዩ ገበያው የምንዛሬ ተመን የሚገቡ መሆናቸውን ጨምሮ የምግብ ዋጋ የተጠቀሰውን ያህል ሳይጨምር ለመቀጠሉ ምክንያት ናቸው ያሏቸውን አብራርተዋል። ሰዎች ስቶክናቸው ናይ የያዙት ባለማለቁ ምክንያት ሲግኒፊካንትን የቀጠለ ዋጋ እያየን ላይሆን ይችላል

አንደኛው እና መሰረታዊ ይሄ ነው። ሁለተኛው አብዛኛው ከውጭ ወደ ሀገር ቤት የሚገባ እቃ የውጭ ምንዛሬው በመደበኛ አሰራር ከባንክ የሚገኝ አይደለም። ሶ ከትይዩ ገበያው ማርኬት ፕራይስ ነው ሲመነዘርና ሲገባ የነበረው እና አሁን ሁለቱ ገበያዎች ሲቀላቀሉ ወደ ትይዩ ገበያው ነው ይሄድ ነው። ሶ ሲግኒፊካንት ለውጥ ያልታየበት ምክንያት ለዛ ነው። ሁለተኛ መንግስት አሁንም መሰረታዊ በሚባሉ

አገልግሎቶች ላይ ዋጋ ለውጥ አላደረገም። ለምሳሌ ነዳጅ ነው ከሶስት ወር በላይ የሚፈጅ ፍጆታን የሚሸፍን ስላለ ነዳጅ ላይ ዋጋ ለውጥ አልተደረገም።

የፖለቲካ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን በበኩላቸው መንግስት በዛ ልቅ በሆነ የገበያ ስርዓት ውስጥ ቢለቀቅ ምን ሊያመጣ እንደሚችል ወዲያውኑ የተገነዘበ ይመስለኛል። እና እንደውም በወቅቱ ብዙዎቹን የሱቆች ለምሳሌ ወደ ሶስት የሚጠጉ ስቶሮችን በመዝጋቱ ምክንያቱም ዋጋ ጨመራችሁ በሚል ነው። እንደገና በፖሊስም እያሳደደ ይሄ አድራጎት ግን ሊበራል የኢኮኖሚ ስርዓትን ያሳያል ወይ?

ቲዮሬቲካሊ አይደለም፣ ፕራክቲካሊ ይሄ ነገር ማኔጅድ ፍሎቲንግ ነው እንጂ ፍሎቲንግን አያሳይም። ዘርፎር አሁን የሀገር ውስጥ ምርቶች በተለይ መሰረታዊ ሸቀጦች ዋጋ እምብዛም መጨመር አልታየባቸውም የሚለው ነገር ቁጥጥር ውስጥ ገብቷል በምስት ማለት ነው። በዛም የተነሳ ዋጋዎቹ እንደተፈሩት ላልሆኑ የቻሉ እንደሆነ ነው የሚታየኝ። ለማናቸውም አገሪቷ፣ ህብረተሰቡ የሀገር ውስጥ ምርትን ነው በአብዛኛው የሚጠቀመው ግን

ከውጭ የሚገቡ ምርቶች አሁንም ቢሆን እየጨመሩ እንጂ እየቀነሱ አይታይባቸውም። ዓለም አቀፉ የገንዘብ ተቋም በምህጻሩ አይኤምኤፍ ከጥቂት ቀናት በፊት ባወጣው መግለጫ የኢትዮጵያ የኢኮኖሚ ማሻሻያ መርሃ ግብር ገበያ መር የምንዛሬ ተመን ሽግግርን ጨምሮ

በጥሩ ሁኔታ እየቀጠለ ነው ብሏል። እርምጃው በአጠቃላይ ኢኮኖሚው ላይ የጎላ ችግር ሳይፈጥር በመደበኛና በትዩ ገበያዎች መካከል ያለውን ልዩነት በአብዛኛው ዘግቷል ሲል ተቋሙ ያስረዳል። የምጣኔ ሀብት ባለሙያው አቶ አማኒሁን ረዳ

ነዳጅ በአዲሱ ገበያ መር የውጭ ምንዛሬ ተገዝቶ በሚገባበት ወቅት እንዲሁም መንግስት ገቢ ለመሰብሰብ በተለያዩ አገልግሎቶች ላይ እጀምራለው ያለው የዋጋ ጭማሪ ሲተገበር በምግብ ዋጋ ላይ ከእስካሁኑ የተለየ ፈጣን ጭማሪ ሊስተዋል እንደሚችል አመልክተዋል። ለዋጋ መጨመር አይነተኛ አስተዋጽኦ የሚያበረክቱት ነገሮች ገና ሀብር አላደረጉ መሰለኝ። ነዳጅ አሁንም ኢትዮጵያ የተጠቀመች ያለችው ዶላር አምሳ ስምንት ብር በነበረበት ሰዓት ያስገባችውን ነዳጅ ነው።

እሱ ግን በቅርቡ ያልቃል። አሁን የምናስገባው ነዳጅ ዶላር አንድ መቶ ብር ካለፈ በኋላ ይተገዛ ስለሚሆን እና መንግስት ለነዳጅ የሚያደርገውን ድጎማ በከፍተኛ መጠን እቀንሳለሁ እያለን ስለሆነ ያ በትራንስፖርት ዘርፉ ላይ በሁሉም ሌሎች ዘርፍ ላይ ከፍተኛ የሆነ የማምረት ዋጋ እንዲጨምር፣ የማጓጓዝ ዋጋ እንዲጨምር፣ አጠቃላይ የምርት ዋጋ እንዲጨምር ምንም ጥርጥር በሌለው መልኩ አይነተኛ ምክንያት ነው። አሁን በቅርቡ የኤሌክትሪክ ዋጋ

በየሶስት ወሮ አስር አስራ ስት ፐርሰንት ሊጨምር እናደርጋለን ብለዋል። አደለ የኤሌክትሪክ ንግድ በየሶስት ወሮ አስር አስር ፐርሰንት ሊጨምራል ነው ማለት። በአመቱ መጨረሻ ሁሉ ወደ አምሳ ፐርሰንት ይደርሳል። የማምረቻ ዋጋ ላይ ከፍተኛ መጠን ይጨምራል። መንግስት ከሀገር ውስጥ የሚሰበስበውን ሀብት ለመጨመር በሚል ኢንትሮዲስ ያደርጋቸው በርካታ አዳዲስ ህጎች አሉ። ስለዚህ የዋጋ ንረትን ሊያባብሱ የሚችሉ በየፍሮንቱ እየተፈጠሩ ያሉ ክስተቶች አሉ። ይሄ የተባበሩት መንግስታት እንደተፈራው የዋጋ ንረት አላመጣም ያለው ነገር አሁን ውጤቱን ለማየት

ጊዜው ገና ስሩ ሆነ ነው። በዚህ የሚስማሙት አቶ ሸዋፈራው ሽታውን የሰላም እጦቱም ተጨማሪ የዋጋ ንረት አባባሽ ምክንያት እንደሚሆን ይገልጻሉ። የሰላምና መረጋጋቱ ጉዳይ እጅግ አንገብጋቢ ነው። እንዲቀለል ተደርጎ የሚታይ በፍጹም አይደለም። እሱ ነገር ቢፈታም በሀገር ውስጥ ያለ የምርትና አገልግሎት እንቅስቃሴ ይሻል ያለ ሊሆን ይችል ነበር እና ያን ጊዜ ገቢ ትራንዛክሽኑ ከፍ ካለ ገቢ ይፈጠራል እና

ገቢው ደግሞ ሲኖር እና አሁን የአገልግሎት ታሪፎች ቢጨመሩ እንኳ የአገልግሎት ታሪፍ ዋጋ ጫናን ለመቋቋም የሚችል ሕብረተሰብ ክፍል ሊኖር ይችል ነበር ነው። አሁን ይሄ ትልቁ ቅድመ ሁኔታ መሟላት አለበት ሰላም ጉዳይ

ዩኤን ኦቻም በትናንቱ ሪፖርቱ የብር የመግዛት አቅም መዳከም ለግብርና ምርት ለንግድ ፍሰትና ለገበያ አቅርቦት የሚሆን የጸጥታ ሁኔታ ካለመኖሩ ጋር ተዳምሮ ምግብን ጨምሮ በርካታ ሸቀጦች በቀጣይነት መጠነኛ የዋጋ ጭማሪ እንዲኖራቸው ሊያደርግ እንደሚችል ተንብዮአል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ

አድማጮቻችን የተከታተላችሁ ያላችሁት የማክሰኞ ምሽት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምፅ ዝግጅታችን ነው። እስካሁን ስትከታተሉት የነበረው የአሜሪካ ድምፅ የማክሰኞ ምሽት የመጀመሪያ ምራፍን ነበር። ከዚህ ቀጥሎ ደግሞ የሁለተኛው አጋማሽ ዝግጅቶቻችን ይቀጥላሉ። የመጀመሪያው ቅርምብራችን ደግሞ ንግድና ምጣኔ ሀብት

ሳምንታዊ ንግድና ምጣኔ ሀብት ዝግጅታችን ዛሬም ትኩረቱን የኢትዮጵያ ኢኮኖሚ ላይ አድርጓል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ እና የኢትዮጵያ መንግሥት የአራት ዓመት 3.4 ቢሊዮን ዶላር የብድር ዝግጅት የመጀመሪያ ግምገማ ለማጠናቀቅ በሚያስችሉ የኢኮኖሚ ፖሊሲዎች ላይ ከስምምነት መድረሳቸውን ተቋሙ ባለፈው ዓርብ አስታውቋል። ግምገማው ሲጠናቀቅ ኢትዮጵያ ወደ 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ እንድታገኝ ያደርጋታል ሲልም አይኤምኤፍ ገልጿል።

የብርን የመግዛት አቅም ካዳከመው የኢኮኖሚ ማሻሻያ ሁለት ወር በኋላ በተሰጠው የገንዘብ ተቋሙ መግለጫ የማሻሻያ ትግበራው በጥሩ ሁኔታ እየሄደ ነው ሲልም ገልጿል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ የኢትዮጵያ ኢኮኖሚ ከማሻሻያው በኋላ ያለበት ሁኔታ ለመገምገም ጊዜው ገና ነው ብለዋል። ዶክተር አብዱል መናን የዶላርን ምንዛሬ በገበያ እንዲወሰን ካደረገው የፖሊሲ ትግበራ በኋላ የኢትዮጵያ ኢኮኖሚ ያለበት ሁኔታ የግል ግምገማቸውን በመግለጽ ይጀምራሉ።

ትክክል ነው። የኢትዮጵያ አዲሱን የውጭ ምንዛሬ ስርዓት ፈረንጆች አቆጣጠር በጁላይ ላይ ሃያ ዘጠኝ ነው የጀመረው ማለት ነው። አሁን ሁለት ወረው ማለት ነው እና መጀመሪያ በጣም አጠቃላይ ፍርሃት ነበረ፣ ምናልባት ሁለት ሳምንት፣ ሶስት ሳምንት አካባቢ በጣም በጣም ከፍተኛ የሆነ ፍርሃት ነበረ፣ እና አሁን ደግሞ አጠቃላይ ከሚዲያም ጉዳዩ የጠፋና የቀዘቀዘ ይመስላል እና ኦፍኮርስ የዋጋ ግሽበት ላይ በተወሰነ ደረጃ ለውጥ ታይቷል።

ከዚህ በፊትም ሲባል እንደነበረው አንድ መከራከሪያ ዓለም አቀፍ የገንዘብ ተቋም አይኤምኤፍም ወርልድ ባንክም ሲያቀርቡ የነበረው መከራከሪያ የሀገሪቱ የገበያ ሁኔታ የትይዩ ገበያን የውጭ ምንዛሬ ያንጸባረቃል፣ ስለዚህ ያናህል ተጽዕኖ አይኖረውም የሚል ክርክር ሲያቀርቡ ነበረና በተወሰነ ደረጃ እውነት እንደሆነ አሳይቷል። ግን ይሄም ሲባል የዋጋ ግሽበት ላይ ምንም አልታየ ማለት አይደለም። ምን ማለት ነው? የመጀመሪያው የመጀመሪያው ምን ማለት ነው? ትልቁ መከራከሪያ ምንድነው? የኢትዮጵያ በገበያ የሚመራ የውጭ ምንዛሪ ስርዓት

ሀገሪቱ ውስጥ ከጀመረች ብዙ ሰው ፍርሃቱ የነበረው ውጭ አገር የሚመጡ እቃዎች አጠቃላይ ይወደዳሉ የሚል ፍርሃት ነበረ። ዓለም አቀፍ የገንዘብ ተቋማት ደግሞ የሚሉት በወቅቱ የገበያ ዋጋው ራሱ የትይዩ ገበያን ዋጋ ነው የሚያንጸባረቀው። ከውጭ ሀገር የሚመጡ እቃዎች ዋጋቸው ያው አስመጪዎቹ በባንክ ተመን ሳይሆን በውጭ ገበያ ተመን ስለሆነ የሚያመጣው ተጽዕኖ አይኖርም የሚል መከራከሪያ ያቅርበው ነበረ። በተወሰነ ደረጃ እውነት ነው

ግን እንደ ነዳጅ ያሉ ነገር በምንመለከትበት ጊዜ ገና ውጤቱ አልታየም። ለምን የኢትዮጵያ መንግስት ወይም የኢትዮጵያ ነዳጅ ድርጅት አሁን ነዳጅ የሚያስመጣው በልዩ ሁኔታ በበፊት በነበረው ተመን ተሰጥቶት ነው። ገንዘብ ለአንድ ለሶስት ነው።

አሁን አሁን ከሁለት ከሶስት ወር በኋላ የምናያቸው ብዙ ለውጦች ይኖራሉ የሚል ግምት አለኝ። ብዙ ግን ደግሞ በይፋ ያልወጡ አሉ። ለምሳሌ የባንኮች ሁኔታ ገና ሪፖርት የለም። ንግድ ባንክ ምን እንደሆነ፣ የኢትዮጵያ መንግስት የውጭ ዕዳ በብር ምን እንደሆነ፣ እንደዚህ በሪፖርት ያልተነገሩ ነገሮች አሉ እና እነሱን ወደፊት የምናያቸው ይሆናል። አይምኤፍ በሰጠው በዚህ መጀመሪያ በሰጠው መግለጫ ላይ ሂደቶችን በጥሩ ሁኔታ እየሄዱ ነው የሚልም ሀሳብ ስላለው በአይምኤፍ በሰጠው መግለጫ ላይ የእርሶ ሀሳብ ምንድን ነው?

ትክክል ነው። ኤፍ ኤም ኤፍ እንደው እንደው በቀላል ቋንቋ ኮሽታም ሳይሰማ አይነት የሚል መልእክት ያለው ይመስላል፣ ባለፈው አርብ ዕለት ያወጣው መግለጫ የሆነ ከባድ የሆነ ኢኮኖሚ ላይ ችግር ሳይፈጠር የውጭ ምንዛሬ ስርዓቱ እየሄደ ነው የሚል ነው። እኔ ደግሞ በጣም እንደዛ አይነት በእርግጥም ምንም እንደው የከፋ ኢኮኖሚ ችግር የመጣ ነገር የለም። በተወሰነ ደረጃ የዋጋ ግሽበት ጨምሯል፣ ግን አሁን ገና ነው ለመናገር። እንደተባለውም ትክክል ነው ትይዩ ገበያው እና በዋና ገበያው መካከል በጣም ጠቧል።

ይሄም ስልህ ግን የትይዩ ገበያ ዋጋ እየጨመረ አይደለም ማለት አይደለም። እኔ ራሴ የምኖርበት እንግሊዝ ሀገር በሚገርም ሁኔታ ከአዲስ ዓመት በኋላ የፓውንድ የመግዣ በትይዩ ገበያ ኦንላይን አፕሊኬሽኖች አሉ አይደል፣ በጣም በከፍተኛ ሁኔታ ጨምሯል። የዶላርም ጉዳይ እንደዛ ነው የምንሰማው የጨመረው እና አሁን አንዳንድ ምልክቶች እየታዩ ነው፣ ግን ወደፊት ደግሞ የበለጠ ምና ይሆናል። ግን የአይኤምኤፍ ግምገማ ጥሩ ነው ብዙም የከፋ ችግር የለም የሚል ነው።

ግን አጠቃላይ ሶስት መቶ አርባ አምስት ሚሊዮን ዶላር የሚጠጋ ገንዘብ ድጋፍ እንድታገኝ ተጨማሪ ድጋፍ ከባለፈው ትክክል ነው። አንድ ቢሊዮን ዶላር በላይ የሚለው ምናልባት እሱ ሶስት መቶ አርባ አምስት ቢሊዮን ዶላሩ በኢኮኖሚ ውስጥ የሚፈጥረው ነገር ይኖራል። ትክክል ነው። ይህ አይኤምኤፍ ከሶስት ነጥብ አራት ቢሊዮን አይደለም ከኢትዮጵያ ጋር የተስማማው በአንድ ጊዜ የሚሰጥ ገንዘብ አይደለም። በሂደት ነው የሚሰጠው። የመጀመሪያውን ኢትዮጵያ ወዲያው አንድ ቢሊዮን ዶላር አግኝታለች። ከዛ በኋላ ደግሞ የኢትዮጵያ የኢኮኖሚ ማሻሻያዋን

አተገባበር እየታየ በየጊዜው ገንዘብ ይለቀቅላታል። የውጭ ምንዛሪ ስርዓቱ ተተግብሯል። ብሔራዊ ባንክ የወለድን መሰረት ያደረገ የገንዘብ ፖሊሲ በተግባር ጀምሯል። በባንኮች መካከል ያለ የገንዘብ ገበያን በተመለከተ መመሪያ አውጥቷል እና ሌሎችም በጣም በብዛት መመሪያዎች ወጥተው ነበረ እና በሂደት እየታየ ስለሆነ አሁን ይሄኛው ይለቀቃል ማለት ነው። አሁን ለምሳሌ የውጭ ምንዛሪ እጥረት ቢፈጠርና እንደው ሆነ ከፍተኛ ፍላጎት ቢፈጠርና የውጭ ምንዛሬ እናሬ ማለት ነገር ቢኖር ብሔራዊ ባንክ እንዳለፈው

የዛሬ ወር ከአስራ አምስት ቀን ጣልቃ እንደገባው ጨረታ በማውጣት ገበያ የማረጋጋት ሁኔታ ይኖራል። ለሌሎቹም ጉዳዮች የውጭም ምንዛሬ ቢያስፈልግ ይሄ የተወሰነ ደረጃ ይረዳል። እንደዚሁም የመንግስት የበጀት ጉድለት በከፍተኛ ሁኔታ ቢፈጠር ያንን ለመሸፈን ይጠቅማል። ይሄ ገንዘብ የአይኤምኤፍ ግምገማ እነርሶ ቅድም አንስተውልኝ ነበር። የአይኤምኤፍ ግምገማ በእርግጥ በአንድ በኩል አሁን ሁኔታዎቹ የኢኮኖሚ ማሻሻያዎቹ በታሰቡ መልኩ እየሄዱ ናቸው የሚል ምላሽ ሰጥቷል። በሌላ በኩል

እርስዎም ባለፉ ስጋት ሆን አንስተው ነበር። ሌሎች ባለሙያዎችም ይህን የአይኤምኤፍን ቅድመ ሁኔታዎች መተግበር ገና ችግሮቹ የሚታዩት ቆይተው ነው። በማህበረሰቡ ለሚፈጥረው የራሱ የሆነ ጫና ይኖራል መንግስት እንዳለ ተቀብሎ መተግበሩ የሚልም ሀሳቦች ሰምተን ነበርና ምናልባት የአይኤምኤፍ ነገሮች በጥሩ ሁኔታ እየሄዱ ነው የሚለው መግለጫ ከእነዚህ ስጋቶች ጋር ተያይዞ የሚያስነሳው ነገር ይኖረ ይሆን? አየ አይኤምኤፍ በየጊዜው ግምገማ ማካሄድ አለበት።

በየጊዜው ሲገመግም እስካሁን ባካሄደው ግምገማ እስካሁን ሁለት ወር ነው። የሁለት ወሩ ግምገማ ሲያካሄድ የከፋ የኢኮኖሚ ችግር የተከሰተ ነገር የለም። ትክክል ነው፣ ምንም ጥያቄ የለውም። እና ከዛ ከግምገማው በመነሳት የሚሰጡ አስተያየት ማንም ሰው የሚያስማማ ነው። ግን አጠቃላይ ፓኬጁ ችግር አይፈጥርም ማለት አይደለም። ወደፊት አሁን የነዳጅ ጉዳይ ስ በቀላሉ ልንገረ በፊት የውጭ ምንዛሬ ተመን ነው ነዳጅ

እንደው በሪፖርተር ጋዜጣ ላይ እንዳነበብኩት አንድ ሁለት ሳምንት አካባቢ ስድስት መቶ ሰባ ሚሊዮን ዶላር ለሶስት ወር የሚሆን ነዳጅ በበፊቱ ተመን የተሰጠው የኢትዮጵያ ነዳጅ ድርጅት። አሁን ይሄ ሶስት ወሩ በሚያልቀበት ሰዓት የነዳጅ ዋጋ ስንት ነው የሚሆነው? በአንድ መቶ አስራ ምናምን ብር ዶላር ተገዝቶ ማለት ነው። አየህ፣ እንደዚህ በጣም ሊያሳስትህ ይችላል እንደዚህ

እንደዚህን አይነት ነገሮች አሁን ከአሁን ከወርና ከወር ከአስራ አምስት ቀን በኋላ የነዳጅ ዋጋ ምን እንደሚሆን የምንመለከተው ይሆናል። እና ትክክል ነው። በአይምፍ ግምገማ መሰረት እስካሁን ያለው ሁኔታ ሰላም ነው ግን አጠቃላይ ደግሞ ችግር አይፈጥርም የሚል ድምዳሜ እንዳይወስድን የኑሮ ሁኔታውን ቅድም አነስተው ነበር። ማህበረሰቡ ላይ የሚፈጥረው ጫና ቅድም አሁንም የነዳጁን ጉዳይ ያነሱትና

እንዲሁ ማህበረሰቡ ላይ የሚፈጥረው የኑሮ ሁኔታው ላይ የሚፈጥረው የዋጋ ንረቱን፣ እንዲሁም መንግስት ደግሞ በአንድ በኩል አረጋጋበታሉ ተጨማሪ ብሮችንም በበጀት ተጨማሪ በኩል ወይም በሌሎች መልኩ አሉኝ ሲል ነበርና እንዲ እነሱንም በትክክል ተግብሯል ወይም ምክንያቱም ማህበረሰቡ የኑሮ ውድነቱን አሁን እያነሰው ያለው ነገር አለ። የዋጋ ንረቶችን በተመለከተ የዋጋ ጭማሪዎችን መንግስትም ጣልቃ ገባበታሉ ያለውን በተመለከተ የእርስዎ ምልከታ ምንድን ነው?

ትክክል ነው። እኔ በቅርብ ነበርኩኝ እንደ ከመጣው ከአዲስ አበባ አንድ ሳምንቴ ነው ዛሬ እና የዋጋ ንረቱ የሚታይ ነው። በጣም በጣም የሚያስደነግጥ ነው። አንድ ዋጋ ንረቱን ለማቋቋም እንዲያስችል ተብሎ መንግስት ያሰበው የደሞዝ ጭማሪ ጉዳይ ነው ሲባል የነበረው፣ እስካሁን የተጨበጠ ነገር ምንም ነገር የተሰራ አይመስለኝም። ይህንን ጉዳይ ከአይኤምኤፍ ጋር የተስማሙ ጉዳይ አንደኛው ደግሞ ኢኮኖሚ ማሻሻያው ጉዳት የሚያደርስባቸውን የኢኮኖሚ ጉዳት የሚያደርስባቸው የህብረተሰብ ክፍሎችን

መደገፍ የሚል ነው እና መንግስት በፍጥነት እሱ ጉዳይ ላይ መስራት መቻል አለበት። ሁለት ወር መቼስ በቂ ጊዜ ይመስለኛል። ህብረተሰቡ የኑሮ ውድነት የሚያገኘው በዕለት ተዕለት ነው። ጊዜ የሚሰጥ ጉዳይ ስላልሆነ መጀመሪያ መታሰብ ነበረበት። እንደው እንደው አንዳንድ የኛ አገር ጉዳይ ሆኖ ነው እንጂ የኢኮኖሚ ማሻሻያ ስታስብ የሚከተለው ነገር ይታወቃልና ቀድሞ ዝግጅት ቢደረግ ኖሮ ይህን ያህልም ጊዜም አይፈጅም ነበር። ምናልባት ዶክተር መጨረሻ እንደው አሁንም ነገሮቹ በዚህ መልኩ

የሚሄዱበት መንገድ ማህበረሰቡን በተለይ ታች ያለው ማህበረሰብን ሳይጎዳ ነገሮች የሚስተካከሉበት መንገድ ሊፈጠር ያልታዩ ናቸው። ሊደረጉ ይገባል የሚሏቸው ነገሮች ካሉ እንደ መጨረሻ እናንሳ። እንደው ጥሩ መንግስት ሊመሰገን የሚገባው በጣም ጠበቅ ያለ የገንዘብ ፖሊሲ መከተሉ፣ ነገሮች የከፉ እንዳይሆኑ አድርገዋቸዋል። እንደው ልል የሆነ የገንዘብ ፖሊሲ ሊከተል ኖሮ በጣም አስቸጋሪ ሁኔታ ነበር የሚፈጠረው።

እሱኛው ላይ በጣም የሚመሰገን ነው። አሁንም መንግስት በጣም የኢኮኖሚ ሁኔታውን በጣም እንዳያዘናጋው ብዬ ፈራለሁ። እስካሁን ምንም ነገር የከፋ አለመምጣቱ ወደፊትም ሁሉ ነገሮች ሰላም ናቸው የሚለውን ጉዳይ በፍጹም ያዘናጋው አይገባም። ከምንም በላይ በጣም አስፈላጊ ነገር ሰላም ወደ ሀገሪቱ አስፍኖ አሁን እንደመታ የውጭ ኢንቨስተሮች ሀገሪቱን ጥለው እየወጡ ነው። አገሪቱን ለኢንቨስትመንት

በጣም በጣም የተመቻቸ ማድረግ ያስፈልጋል። ይሄ ደግሞ አጠቃላይ መንግስት ጋር ያለው ቢሮክራሲ ጋር የሰላም መጥፋቱ መደፈሱ ና፣ የምሰማው ደግሞ የሴኪውሪቲ አጠቃላይ ሀገሪቱ ተዘዋውሮ እራሱ ለመስራት በጣም አስፈሪ ነው። እኔ ራሴ ተጉሼ የነበረ እና በጣም የሚያስፈራ ነገሮች አሉ እና ይህንን ነገር መፍትሄ ማበጀት ያስፈልጋል። የሙስና ነገር በጣም መስመር የሳተ ነው። በጣም በቃ ከግል በግሉ ውላን ያጋጥመኝ እና ለትንሽ ጉዳይ ያለ ሙስና የማይሰራበት ደረጃ ደርሷል እና እነዚህን አንድነት ነገሮችን አድሬስ ማድረግ ያስፈልጋል።

በጣም አመሰግናለሁ ዶክተር አብዱልመናን በአሜሪካ ድምፅ አድማጮቻችን ስም እኔም አመሰግናለሁ። ሰላም ሚሽ ከሰሞኑ ዓለም አቀፉ የገንዘብ ተቋም አይኤምኤፍ ከኢትዮጵያ መንግስት ጋር

ስምምነት መድረሱን በመግለጽ ያወጣውን መግለጫ መነሻ አድርገን ከባለሙያ ጋር በኢትዮጵያ ኢኮኖሚያዊ ሁኔታ ላይ ያደረግነውን ቆይታ ነበር በሳምንቱ የንግድና ምጣኔ ሀብት ቅንብራችን ክፍለ ጊዜ ላይ ሰማችሁት። አሁን ወደ ቀጣዩ ዘገባ አልፋለሁ። በዓለም አቀፍ የፋይናንስ ቀውስና የአየር ንብረት ለውጥ ምክንያት በአፍሪካ የወባ በሽታን ለመከላከል የሚደረገው ትግል ከፍተኛ የገንዘብ ድጋፍ ክፍተቶች እንደገጠመው የአህጉሪቱ መሪዎች ተናግረዋል። በኒውዮርክ ከተማ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተደረገበት ሳምንት በጎን የተገናኙት የአፍሪካ መሪዎች

በአህጉሪቱ የወባ በሽታን ለመከላከል በሚደረገው ትግል የአስርተ ዓመታት ግስጋሴ ወደ ኋላ ሊመልስ ይችላል ያሉትን ፋይናንስ ቀውስ ለማስቀረት ቁርጠኝነት የታከለበት ጥረት እንዲኖር ጥሪ አድርገዋል። ቲሞቲ ኦቢዙ ከአቡጃ የላከውን ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል።

የአፍሪካ መሪዎች የወባ ጥምረት በዚህ ሳምንት ለሰባ ዘጠነኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያለም መሪዎች በተሰባሰቡበት ኒውዮርክ የላቀ ስፍራ ያለውን ስብሰባ አሰናድቷል ጥምረቱ ለወባ መከላከል ይውል የነበረው የገንዘብ ድጋፍ መቀነሱ ከቀጠለ በአውሮፓውያኑ 2029 ተጨማሪ 112 ሚሊዮን ሰዎች በበሽታው ሊያዙ 280 ሺህ ሰዎች ደግሞ ህይወታቸውን ሊያጡ እንደሚችሉ አስታውቀዋል አፍሪካ ውስጥ አሁን ላይ 236 ሚሊዮን ህዝቦቿ በወባ በሽታ ተጠቅተዋል ይህም

በዓለም ላይ ካለው አጠቃላይ ተጠቂ ጋር ሲነጻጸር 95 በመቶ ይሸፍናል በበሽታው ከሚሞቱት መካከል 97 በመቶ የተመዘገቡት በአህጉሪቱ ነው ናይጄሪያ ከዚህ ውስጥ አንድ ሦስተኛውን ጫና ተሸክማለች የአፍሪካ ወባ ጥምረት ሊቀመንበር ሊቀመንበርና የጊኒ ቢሳው ፕሬዚዳንት ኦማር ሴሴኮ ኢምባሎ በኒውዮርኩ ስብሰባ ላይ ይህንም ብለዋል ወባን በመከላከል ረገድ ወሳኝ ጊዜ ላይ ቁመናል

በሕክምና ውስጥ ያሉ በርካታ ቀውሶች ሊቀረፉ ስለሚገባ ሕይወት አድን የወባ መከላከያዎችን ለማትረፍ በአፋጣኝ እርምጃ መውሰድ አለብን። ዓላማችን ወባን ከአፍሪካ ማጥፋት ስለሆነ እርምጃዎችን መውሰድ በእጅጉ አስፈላጊ ነው። ባለሥልጣናቱ አፍሪካ በሽታውን ለማስወገድ በየዓመቱ እስከ 63 ቢሊዮን ዶላር የሚደርስ ወባ ተኮር የገንዘብ ፈሰስ እንደሚያስፈልጋት ገልጸው በዓለም አቀፍ የገንዘብ ድጋፍ ማዕቀፍ ውስጥ የወባ ፋይናንስ ድጋፍ ሂደት እንዲቀጥል ጠይቀዋል። ጥምረቱ የአየር ንብረት ለውጥ ተጽዕኖ

በሽታ አምጪ ትንኞችና እንዲሁም በሽታው የጸረ ተባይና የጸረ ወባ መከላከያዎችን የመቋቋም አቅም መጨመር በአፍሪካ የጸረ ወባን ግስጋሴ የበለጠ እያደናቀፈ ነው ብሏል። ጋሺ ጎንጎ የአፍሪካ ህብረት ስራ አስፈጻሚ ቢሮ ኃላፊ ናቸው። እንደ ኤች አይቪና ቲቪ ያሉ ሌሎች ስር የሰደዱ በሽታዎችን በመከላከል ረገድ እየታየ ካለው እድገት ጎን ለጎን የወባ በሽታን ማስወገድ

የአፍሪካን የበሽታ ጫና ለመቀነስ መሠረት የሚጥልና በአህጉሪቱ ሁለንተናዊ የጤና ሽፋን ስኬትን የበለጠ ለማስፋፋት ያስችላል። ይህ እድገት የጤና ስርዓቶችን ለማጠናከር አስፈላጊ ከመሆኑ በተጨማሪ በመጪው ዘመናት ለሚከሰቱ ወረርሽኞች ለሚኖረን ዝግጁነትም የግድ አስፈላጊ ነው። የዓለም ጤና ድርጅት ባለፈው ዓመት ካጸደቀው በኋላ የመጀመሪያዎቹ የወባ ክትባቶች በመላው አፍሪካ በመደበኛ የሕፃናት የክትባት መርሃ ግብሮች ውስጥ ተካተዋል።

ባለፈው ሐሙስ ዕለት ኒውዮርክ ላይ የናይጄሪያ የጤና ባለሥልጣናት ደግሞ ደምና ክትባቶችን ጨምሮ የሕክምና አቅርቦቶችን ለማስፋፋት በሰው ሠራሽ ልዕቀት የሚመረው ድሮኖችን ለመጠቀም ዚፕሌን ከተሰኘ የአሜሪካ ኩባንያ ጋር ስምምነት ተፈራርመዋል። አብዱ ሙክታር የናይጄሪያ የፕሬዚደንቱ የጤና እንክብካቤ እሴት ሰንሰለት ተነሳሽነት ቢሮ ብሔራዊ አስተባባሪ ናቸው።

ለሀገር ውስጥ የጤና እንክብካቤ ምርቶች ቁርጠኛ አጀንዳ እንዳለን ይታወቃል። አሁን ግን የተደራሽነት ጉዳይም አለብን። ዚፕላይን እየሰራ ያለው ቴክኖሎጂ በመጠቀም አስፈላጊው ነገር ስለ መዳረሱ ማረጋገጥ ነው። በዚህ መሰረት የክትባቶችንም ሆነ የቴራፒ ብክነት ለመቀነስ ይቻላል። የደረሰው በትክክል ስለሚታወቅ ተጠያቂነት ለማስፈንም ያስችላል።

ለብዙ ሰዎች ተደራሽ ለመሆንም ያግዛል። እንደ አውሮፓውያን አቆጣጠር በ2022 የወባ በሽታ የሚገኝባቸው ሀገራት መንግስታት በሽታውን ለመዋጋት ወደ 1.5 ቢሊዮን ዶላር ገደማ አበርክተዋል። ለአሁኑ የአፍሪካ መሪዎች የወባ በሽታን ለማስወገድ ተስፋን ሰንቀዋል።

አድማጮቻችን ከአሜሪካ ድምፅ እየተላለፈላቸው የሚገኝ የማክሰኞ ምሽታችን ዝግጅታችን እንደቀጥለ ነው። ቀደም ሲል የመካከለኛው ምስራቅ የተመለከተ ዘገባ ወይም መረጃዎች ወደ እናንተ ማጋራታችን ይታወሳል። በዜና ክፍለ ጊዜያችን ላይ ብሱን የተመለከተ ዘገባ አለው ወደ ዛርፍ አለው። የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። በዛሬው እለት በኢራን የተኮሱ ቁጥራቸው 180 የሚደርሱ ሚሳይሎች በሰዎች ላይ ያደረሱ ጉዳት እስካሁን ባይታወቅም ግጭቱ እየከፋና እየተወሳሰበ መሆኑን ያሳያል።

በኢየሩሳሌም ቴል አቪቭና በአካባቢው በአሁኑ ወቅት ያለውን ሁኔታ እንዲያስረዱን በእስራኤል ፓርላማ ወይም ኬንሴት አባሏን ዶክተር ጸጋ ፈንተው መላኩን አግኝተን አነጋግረናል። ባልደረባዊ ኤደን ገረሞናት ያነጋገረቻቸው እንደሚከተሉ ይቀርባል። በጣም ነው የማመሰግነው ዶክተር ጸጋ እስቲ ሙሉ ስሙትና አሁን ያሉትን ኃላፊነት ይገልጹልኝ። በአሁኑ ሰዓት አዎ እኔ የፓርላማ አባል ነኝ የሊኩድ ፓርቲ

ማለት በጠቅላይ ሚኒስትር ቢንያሚን ናታንያሁ ነው የሚመራው የፖለቲካ ፓርቲ አባል ነኝ ስሜ ዶክተር ጸጋ ፈንታሁ መላኩ በጣም ነው የማመሰግነው ዶክተር አሁን እንግዲህ ቀደም ብለውን እንደነገሩኝ ከከተማ እየወጡ ነበረ ግን እስቲ ያሉበትን ሁኔታ እያስረዱኝ ከየት ወደየት እየሄዳችሁ ነው በምን አይነት ሁኔታ ላይ ናችሁ ያላችሁት እንግዲህ እኔ የነበርኩት ኢየሩሳሌም ነው ከኢየሩሳሌም ከተማ የአስር ደቂቃ ወጣ ብሎ የምኖርበት ቤት እና የነበረው ሁኔታ ያው ኢራን ወደ መቶ ሰማ

ሚሳይሎችን ተኩሳለች። ግን የእስራኤል አምላክ ይመስገንና በአንድም ሰው ላይ ጉዳት አልደረሰም። አብዛኛውንም የእስራኤል ጸረ ሚሳኤል በአየር ላይ እንዳለ ሊበታትን ችሏል። ጉዳት አልደረሰም። ያው እንግዲህ ያለንበት ተጨባጭ ሁኔታ እንደሚታወቀው ኢራን በተለያዩ አቅጣጫዎች ሽብር ፈጣሪዎችን በማጠናከር በመርዳት እስራኤልን ማጥፋት ነው የምትፈልገው።

አንደኛው ትልቁ የሽብር ፈጣሪ ድርጅት በእስራኤል ሰሜናዊ ክፍል ሊባኖስ ውስጥ የሚገኝ የሂዝቡላ ሽብር ፈጣሪ ድርጅት ነው። ሌሎቹ ደግሞ በደቡቡ ክፍል የሐማስና ጅሃድ ጃሀድ እስላም ያሉ፣ ከዛም የመን ሁቲም አሉ፣ ኢራቅም አሉ፣ ከዛም የፍልስጤማዋኖችም አሉ።

ኢራን ጨምሮ እና በአጠቃላይ የኢራን መንግስት በሰባት አቅጣጫ በኩል እስራኤልን ተዋግቶ ለማጥፋት ነው የሚሞክሩት። በዛሬው ዕለት ስንት ሰዓት ላይ ነው ጥቃቱ የተጀመረው? በምን አይነት ሁኔታ ላይ ወይም ምን እያደረጉ ነበረ? ጥቃቱ በደረሰበት ሰዓት እኔ በአጋጣሚ የነበርኩትኝ ኮፊ ሾፕ ነበረ፣ ከስራ ባልደረቦች ጋር ከረዳቶች ጋር ቁጭ ብለን

ቡና እየጠጣን ነበር። እና የማስጠንቀቂያ ሳይነር በእያንዳንዳችን በሞባይል ይላካል የእስራኤል የደጀን ክፍል ጦሩ እና በሚልክበት ሰዓት ሁላችንም ከዛ ወደ መጠለያ ቦታ እንሄዳለን። ገር በአሁኑ ሰዓት ሁሉም ቦታ ላይ መጠለያ ያለ ድሮን ቢሆን የሚሰሩ ቤቶች አሉ። ኮፊ ሾፕን ከሆነ የትም ቦታ መጠለያ ስላለ ወደ መጠለያ ገባን። ወደ ሰላሳ ደቂቃ ነው የቆየነው መጠለያ መሆኑ ነው። ይሄ በስንት ሰዓት ይሆናል? በግምት ስንት ሰዓት በፊት

ከአንድ ሰዓት በፊት አሁን፣ በእስራኤል ሰዓት አቆጣጠር በእስራኤል ሰዓት አቆጣጠር ከምሽቱ ስምንት ሰዓት ተኩል የትም ቦታ ሆኖ ሰው ቅርቡ ባለበት ጊዜ መጠለያ ስላለ በሞባይል መልዕክቱ ሲደርስ ወዲያውኑ ደወል አለ፣ ሁሉም ሰው ይገባል። ከዛ ሆነው እንግዲህ በአጋጣሚ የሆነው ብኔ በነበርኩበት ቦታ ነገ ነው፣ ነገ ምሽት የዘመን መለወጫችን ነው

የአይሁዳን የዘመን አቆጣጠር ወይም አዲሱ ዓመት የሚጀምረው ነገ ምሽት ነው እና ከዛ በፊት አስር ቀን ቀደም ብሎ ይቅርታ የሚደረግበት የጸሎት ጊዜ ነበር የሚሆነው። በጣም ሁላችንም መጠለያ ገብተን ይህን የተለመደውን ሃይማኖታዊ ጸሎት ነው ያደረስነው እና ይሄ ነው የነበረው። ምን አስቴ የማህበረሰቡ ስሜት ምን ይመስላል? አብሮ በመጠለያ ውስጥ የነበሩት ምን ያክል ሰዎች ነበሩ?

ስሜታቸውስ ምን ይመስላል መቼም ጦርነት እንደሚታወቀው ከባድ ነገር ነው በተለይ ለሲቪል ማህበረሰብ ከዛ አንጻር ያለውን ምላሽ እና ድባብ እስኪ ይንገሩኝ አዎ እንግዲህ በእስራኤል ሀገር የተለመደ ነው እንደ አጋጣሚ ሆኖ መቼም ምንድን ነው ኑሯችን በዚህ ጉዳይ ላይ የለመደ

እና ሁሉም ሰው የተለማመደው ስለሆነ ያው ሩጦ እንገባለን ጊዜ መስጠት የለብንም መናቅ የለብንም እኔ ላይ ይደርስም አይባልም እና ሁሉም ሩጦ እንገባለን የሚጸል አለ መነጋገር አለ የለመድነው ነው ህብረተሰቡ ሌላው መዘንጋት የሌለብን በእስራኤል ሀገር የእስራኤል መከላከያ ሀይል ሙሉ በሙሉ የህዝቡ ነው ማለት የእስራኤል ህዝብ በሙሉ በእስራኤል ብሔራዊ ውትድርና ያገለግላል እና ይሄ አብሮ

ከህብረተሰቡ ጋር የሚኖር ህይወት ስለሆነ እየተለመደ ነው። እሺ ዶክተር ጸጋ ስለነበረን ቆይታ እጅግ አብዝቼ ነው አመሰግነው። አመሰግናለሁ ጤና ይስጥልኝ። አድማጆቻችን ና ተመልካቾቻችን በመካከለኛው ምስራቅ ወቅታዊ ሁኔታን በተመለከተ የእስራኤል ፓርላማ ኬንሴት አባሏን ዶክተር ጸጋ ፈንታው መላኩ የሰጡና አስተያየት ነበር ስተከታተሉ የቆያችሁት። ለቃለምልልሱ ባልደረባ ሄደን እና ዶክተር

ጸጋ አመሰግናለሁ፣ ለሰጡን ሐሳብ። በተያዘ ዜና በኢራን በተኮሱ ሚሳይሎች እስካሁን የደረሰ ጉዳት ባይኖርም፣ በሌላ በኩል በቴላቪቭ በስለትና ሽብርተኞች ተብሎ ብሎ በጠሯቸው ሁለት ግለሰቦች በከፈቱ ተኩስ ስድስት ሰዎች ሲገደሉ፣ ሌሎች ዘጠኝ ሰዎች መቁሰላቸውን ደግሞ ተዘግቧል። አሁንም ከአሜሪካ ድምፅ የተላለፈላቸው የሚገኘው ዝግጅታችን ይቀጥላል።

አድማጮቻችንና ተመልካቾቻችን እየተከታተላቸው ያላችሁት ከአሜሪካ ድምፅ የተላለፈላቸው የሚገኙን የማክሰኞ ምሽት ዝግጅታችን ነው። ዝግጅቶቻችን ከማጠናቀቃችን በፊት የበዛሬው ዝግጅታችን ላይ ወደ እናንተ የደረሱ ዘገባዎችን ዋና ዋና ጉዳዮችን ላስታውሳቸው።

በአማራ ክልል ባለፉት ሶስት ዓመታት እየጨመረ የመጣው በሰላማዊ ሰዎች ላይ የሚፈጸም የእገታ ወንጀል ከአሳሳቢ ደረጃ ላይ ደርሷል ሲል የክልሉ ፖሊስ ኮሚሽን አስታውቋል። በኮሚሽኑ የሚዲያ ጉዳዮች ዋና ክፍል ኃላፊ፣ ኮማንደር መሳፍንት ሸቴ ለአሜሪካ ድምፅ እንደተናገሩት ባለፈው ዓመት ብቻ ከ287 በላይ የእገታ ወንጀሎች ተፈጽመዋል ብሏል። የአፍሪካ ዲያስፖራዎች ስለ አሜሪካ ምርጫ ምን ይላሉ የሚለው ሌላው ዘገባችን ነበር። ምክትል ፕሬዚዳንት ካማላ ሃሪስ ወደ ፕሬዚዳንታዊ ምርጫ ፎክር ከመግባታቸው በፊት ከዩናይትድ ስቴትስ መራጮች ገሚ ሲያሉ በፕሬዚዳንት ባይደን ና

በቀድሞ ፕሬዚዳንት ትራምፕ ደስተኛ እንዳልነበሩ ከህዝቡ የተሰበሰቡ አስተያየቶች ያሳያሉ። ያሳለፍ ነው ሚያዝያ ወር ላይ በዚህ ምርጫ ድምጻቸው መስጠት እንደማያስቡ የገለጹልን አንድ የአፍሪካ ዲያስፖራ ማህበረሰብ አባል አነጋግረኝ ነበር ሲሆን

አሁን ላይ በድጋሚ አግኝተናቸው ሀሳባቸውንም አካፍለውን ይህን ዘገባ ወደ እናንተ አድርሰናል። በአሜሪካ ምርጫ የምክትል ፕሬዚዳንት እጩ ተወዳዳሪዎቹ ጄዲ ቫንስና ቲም ዋልዝ በዛሬ ዕለት የመጀመሪያ እና የመጨረሻ የሚሆነ ክርክራቸውን ያደርጋሉ። የቪኦኤ እስካስተርሰን እጩዎቹ ኒውዮርክ ላይ ሲገናኙ ያነሷቸዋል ተብሎ የሚገመቱ ጉዳዮችን የቃኘበት ዘገባም ወደ እናንተ አድርሰን ነበር።

ከሱዳን በርስ በርስ ጦርነት ነጻ በሆነች ፖርት ሱዳን አብያተ ክርስቲያናት 11 ሚሊዮን ከሚሆኑ የአገር ተፈናቃዮች ለአብዛኞቹ መጠለያ ሆኗል። ራሳቸው ተፈናቃይ የሆኑ አንድ ሃይማኖት መሪ ከዓለም አቀፍ ማህበረሰብ ብዙም ድጋፍ ሳይደረግላቸው ተፈናቃዮችን ለመርዳት የቻላቸው ሁሉ እያደረጉ ነው የሚለው ዘገባችንም ሌላው ወደ እናንተ የደረሰ ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ይመስል ነበር። አስማማዬ ነው እያስተናገድኳቸው አብሬያችሁ አመሸሁ። መልካም ምሽት ይሆንላችሁ።